ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የምሽት የአርብ ዝግጅታችን አሁን ጀመረ። በኢትዮጵያ የትጥቅ ግጭቶች ለሰብአዊ መብቶች ጥሰት ዋና ምክንያቱ ነው፣ ቀጥሏል ሲል የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀም። አሳሳቢ የሆነው ከቀጠሉ ጉዳዮች መካከል በቀዳሚነት የሚጠቀሰው በሕይወት የመኖር መብት ነው። ቀደም ሲል የሰማችኋቸው ዋና ኮሚሽነሩ ዳንኤል በቀለ ናቸው። ባለፉት አምስት ዓመታት የሰብአዊ መብት ኮሚሽን የመሩ ዶክተር ዳንኤል በቀለ የሥራ ዘመናቸውን አጠናቀዋል። በአብይርስ ሙሉ ዘገባ ወደ እናንተ ይቀርባል። ይህንና ሌሎች ሀገራዊና ዓለም አቀፋዊ ዘገባዎችን በምሽቱ ተካተዋል። እለተ አርብ ዕለት አርብ ሰኔ 28 2016 ዓ ም ሰላም ጤና ስትል አድማጮቻችን እና ተመልካቾቻችን እንደምናመሽታችኋል። አስማማው አየኖ ነኝ። ምሽቱ እያስተናግድኳችሁ ከእናንተ ጋር አምሻለሁ። ለዓለም ዜናዎቹ ስመኝሽ የቆየ እዚያ አብራኛለች። ፕሮግራሙን በማቀናበር ደግሞ ኤልያስ አስማረህ በምሽቱ ከኛ ጋር አብረን ይቆያል። የፕሮግራሙ ዋና አዘጋጅ ቆንጅታ ታየናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኒስ ዶት ኮም እንዲሁም በፌስቡክ አት ቪዮ አማሪክ ላይ በቀጥታ እየተከታተላችሁን ከእኛ ጋር ማምሸት ትችላላችሁ። አሁን ከዓለም የተሰባሰቡ ዜናዎች ልምራችሁ። ስመኝሽ ቆየ ትጠብቃችኋለች።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 የተከበራቸው አድማጮችና ተመልካቾች በድጋሜ እንደምናመሻችሁ። ለምሽቱ ከያዝናቸው ዜናዎች መካከል የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ የስራ ዘመናቸውን አጠናቀው ተሰናበቱ፣ ኬንያ አዲስ የብድርና የወጪ ቅነሳ እቅድ ይፋ አደረገች፣ እና የሌበር ፓርቲው መሪ ኪር ስታርመር የእንግሊዝ ጠቅላይ ሚኒስትር ሆነው ተመረጡ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በኢትዮጵያ የትጥቅ ግጭቶች ለሰብአዊ መብቶች ጥሰት ዋና ምክንያት ሆነው ቀጥለዋል ያለው የኢትዮጵያ ሰብአዊ መብቶች ኮሚሽን በሕይወት የመኖር መብትን አሳሳቢ ማድረጉን ዛሬ አርብ ባወጣው አመታዊ ሪፖርቱ አመልክቷል። ዋና ኮሚሽነሩ ዶክተር ዳንኤል በቀለ የትጥቅ ግጭቶቹ እየደረሱት ያሉት ዘርፈ ብዙ ስቃይ እጅግ እየጨመረ መሆኑን ገልጸው ብቸኛው መፍትሔ የሰላም ውይይት ነው ብለዋል። በዛሬው እለት የኮሚሽኑን ሪፖርት ለብዙኃን መገናኛዎች ያቀረቡት ዋና ኮሚሽነሩ ዶክተር ዳንኤል በቀለ የአምስት ዓመታት የስራ ጊዜያቸውን ማጠናቀቃቸውን አስታውቋል። አድማጮችና ተመልካቾች የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በኬንያ ረቂቅ የታክስ ጭማሪ አዋጅን በመቃወም በተደረጉ ሰልፎች የ39 ሰዎች ሕይወት ማለፉን ተከትሎ ፕሬዚዳንት ዊሊያም ሩቶ አዲስ የብድርና የወጪ ቅነሳ እቅዶችን ዛሬ አርብ ይፋ አድርገዋል። በምስራቅ አፍሪካዊቷ ሀገር የታክስ ጭማሪውን በመቃወም ለወራት የተካሄደው ሰላማዊ ሰልፍ ፖሊስ ወደ ፓርላማ ሊገቡ በሞከሩ ሰዎች ላይ ተኩስ በመክፈቱ ወደ ሁከት ተቀይሯል። ጂንዚ በመባል የሚታወቁት በሀያዎቹ እድሜ ውስጥ ያሉ ኬንያውያን ወጣቶች የመሩት ሰላማዊ ሰልፍ በዓመታዊ የገንዘብ ረቂቅ አዋጅ ላይ ቁጣቸውን የገለጹበት ሲሆን፣ ሀገሪቱ ከፍተኛ የገንዘብ እጥረት እንዳለባት ያስጠነቀቁት ሩቶ አዋጁን እንዲያነሱ አስገድዷቸዋል። ሩቶ ዛሬ በሰጡት መግለጫ ጠቅላላው 346 ቢሊዮን ዶላር ሳይሆን የ177 ቢሊዮን ዶላር በጀት እንዲቀነስ ለብሔራዊ ምክር ቤቱ እናቀርባለን ብለዋል። ኬንያ በተለያዩ እርከኖች የተበደረችው ገንዘብ 78 ቢሊዮን ዶላር የሚደርስ ሲሆን ከኬንያ አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ 7 ከመቶን ይሸፍናል። ሩቶ አክለው የብድር ውሳኔው መንግስት ያለበትን የበጀት ጉድለት ከሶስት ነጥብ ሶስት በመቶ ወደ አራት ነጥብ ስድስት በመቶ ከፍ ቢያደርገውም ለአንዳንድ አገልግሎቶች ክፍያ እንደሚውል ተናግረዋል። እነዚህ ክፍያዎች የሁለተኛ ደረጃ መምህራንን እና ተለማማጅ ሐኪሞችን ለመቅጠር እንዲሁም የወተት ዋጋ ለማረጋጋትና ለአርሶ አደሮች ከለላ የሚሰጠውን የማዳበሪያ መርሃ ግብር ለመደገፍ እንደሚውልም አስረድተዋል። የቀዳማዊት እመቤትና የምክትል ፕሬዚዳንቱ ባለቤት ጽህፈት ቤቶችም የሚዘጉ ሲሆን የመንግስት አማካሪዎች ቁጥርም በግማሽ ይቀንሳል። በተጨማሪም የምክትል ፕሬዚዳንቱ ቢሮ ለመጋረጃዎች ወደ አስር ሚሊዮን ሽልንግ የሚጠጋ ማውጣቱ በዚህ አመት ከተገለጸ ወዲህ አሳሳቢ ሆኖ የቆየው የመንግስት ለእድሳት በጀት በግማሽ እንደሚቀንስ ሩቶ አስታውቀዋል። ሩቶ አክለው በመንግስትና በህዝብ ባለስልጣናት የሚደረጉ አላስፈላጊ ያልሆኑ ሁሉም ጉዞዎች ታግደዋል ሲሉ ገልጸዋል። ከፍተኛ ትኩረት ባገኘው የዋሽንግተን ጉዞ ማግስት የሩቶ ውድ የባህር ማዶ ጉዞ ወጪ የቀሰቀሰው ቁጣ ውስጥ ውስጡን ሲብላላ ቆይቷል። በዚህም ምክንያት ከመጀመሪያዎቹ የተቃውሞ ሰልፎች ትንሽ ቀደም ብለው ፕሬዚዳንቱ ወደ ኬንያ ተመልሰዋል። በሰሜን ምስራቅ ኮንጎ በሚገኝ የወርቅ ማዕድን ማውጫ ላይ ሚሊሻዎች ባደረሱ ጥቃት ስድስት ቻይናውያን ቆፋሪዎችንና ሁለት የኮንጎ ወታደሮችን መግደላቸውን አንድ የሲቪል ማህበረሰብ ቡድን ሐሙስ ዕለት አስታወቀ። ሮብ ዕለት የተካሄደው ጥቃት ያነጣጠረው ጋምባ ላይ በተሰኘ መንደርና ኢቱሪ በተባለ ጠቅላይ ግዛት ውስጥ የወርቅ ማዕድን ማውጫ አጠገብ በሚገኝ ብላንኬት በተሰኘ መጠለያ ጣቢያ ላይ መሆኑን የሲቪል ማህበረሰብ ቡድኑ አባል ዢን ሮበርት ባሲሊኮ ተናግረዋል። ምስራቃዊ ኮንጎ በመንግስት ኃይሎችና ከመቶ ሀያ በላይ የታጠቁ ቡድኖች መካከል በሚካሄድ ውጊያ ስትታመስ የቆየች ሲሆን ሚሊሻዎቹ በአካባቢው የሚገኘውን ወርቅና ሌሎች ማዕድናት ለመጋራት በሚያደርጉት ጥረት ንጹሐን ዜጎች ላይ ያነጣጠሩ የቦምብ ጥቃቶችን ያካሄዳሉ። ረቡዕ ዕለት በተካሄደው ጥቃት ዛይር በተሰኙ ተቀናቃኝ ታጣቂዎች ይጠበቅ የነበረ የማዕድን ማውጫ ላይ ጥቃት ከማድረሳቸው በፊት መኖሪያ ቤቶችን በእሳት ማቃጠላቸውን ባሲሊኮ ለአሶሴትድ ፕሬስ አመልክተዋል። በጥቃቱ ስድስት ቻይናዊ ማዕድን አውጪዎችና ሁለት የኮንጎ ወታደሮች ሲገደሉ ታግተው የተወሰዱ ሌሎች ሁለት ማዕድን አውጪዎች ይደረሱበት አልታወቀም። የተባበሩት መንግሥታት ድርጅት በምስራቅ ኮንጎ የሚፈጸሙት አንዳንድ ጥቃቶች የጦር ወንጀልና በሰው ልጆች ላይ የሚፈጸሙ ወንጀሎች ሊባሉ እንደሚችሉ ገልጿል። አድማጮች እየተከታተላችሁት ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የዜና ሰዓት ነው። ወደ አውሮፓ ይጓዙ የነበሩ ፍልሰተኞች የተሳፈሩበት ጀልባ ሞሪታኒያ የባህር ዳርቻ ላይ ተገልብጦ ወደ ዘጠና የሚጠጉ ሰዎች መሞታቸውን የሀገሪቱ መንግስት መገናኛ ብዙሃን እና አንድ የአካባቢ ባለስልጣን ትላንት ሐሙስ አስታወቁ። ሌሎች በርካታ ፍልሰተኞች ደግሞ የደረሱበት አልታወቀም። የሞሪታኒያ የዜና ወኪል በዘገባው ከሀገሪቱ በስተምዕራብ በስተደቡብ ምዕራብ ከምትገኘው ጎዲጎ ከተማ አራት ኪሎ ሜትር ርቀት ላይ የሞሪታኒያ የባህር ጠረፍ ጠባቂዎች ሰኞ ሰኔ 24 ቀን በአትላንቲክ ውቅያኖስ ዳርቻ ላይ በተገለበጠችው ባህላዊ የአሳ ማጥመጃ ጀልባ ላይ ተሳፍረው የነበሩ የ89 ሰዎችን አስክሬን አግኝተዋል ብሏል። በተጨማሪም የባህር ጠረፍ ጠባቂዎቹ አንዲት የአምስት ዓመት ሴት ልጅን ጨምሮ ዘጠኝ ሰዎችን ማትረፋቸውን ዘገባው አመልክቷል። በህይወት የተረፉት ሰዎች ጀልቧ ከሴኔጋልና ጋምቢያ ድንበር ላይ አንድ መቶ ሰባ መንገደኞችን አሳፍራ መነሳታቸውን መናገራቸውን የጠቀሰው ዘገባ ሰባ ሁለት ሰዎች እስካሁን የደረሱበት አለመታወቁን ጠቅሷል። ማንነታቸው እንዳይጠቀስ የጠየቁ የአካባቢው ከፍተኛ ባለስልጣንም መረጃው ትክክል መሆኑን ለአዣንስ ፍራንስ ፕሬስ አረጋግጠዋል። በኃይለኛ ሞገድ ምክንያት በአትላንቲክ ውቅያኖስ ላይ የሚደረግ ጉዞ እጅግ አደገኛ ሲሆን፣ ከመጠን በላይ ሰዎች የጫኑ ጀልባዎች የሚጓዙት ስደተኞች አብዛኛውን ጊዜ የሚጠጡት በቂ ውሃ ሳይኖራቸው ነው። ነገር ግን በሜዲትራኒያን ባህር ላይ የሚደረገው ቁጥጥር እየጨመረ በመምጣቱ በውቅያኖሱ በኩል የሚጓዙ ፍልሰተኞች ቁጥር እየጨመረ መጥቷል። ከአስር ዓመት በላይ በተቃዋሚ ፓርቲነት የቆየው የእንግሊዝ ሌበር ፓርቲ ምርጫውን በከፍተኛ የድምጽ ብልጫ ማሸነፉን ተከትሎ የፓርቲው መሪ ኪር ስታርመር ዛሬ አርብ በይፋ ጠቅላይ ሚኒስትር ሆነው ተመርጠዋል። ስታርመር የእንግሊዝ መሪነቱን ስፍራ የተረከቡት በቤኪንግሃም ቤተ መንግስት ከንጉስ ቻርልስ ሳልሳዊ ጋር በተካሄደ የግል ስነ ስርአት ነው። በቤተ መንግስት ለንጉሱ የስራ መልቀቂያቸውን አቅርበው ከቤተሰባቸው ጋር የተሰናበቱት የወግ አጥባቂው መሪ ሪሺ ሱናክ ባደረጉት ንግግር ይህ አስቸጋሪ ቀን ነው፣ ግን ከዚህ ስራ የምለቀው በዓለም ላይ ምርጥ የሆነች ሀገር ጠቅላይ ሚኒስትር ሆኜ በማገልገሌ ኩራት እየተሰማኝ ነው ብለዋል። ሱናክ ዛሬ ጠዋት ሽንፈታቸውን በተቀበሉበት ወቅት መራጮች ከባድ ውሳኔ አሳልፈዋል ብለው ነበር። ከስድስት ሳምንት በፊት ምርጫው በአፋጣኝ እንዲደረግ ጥሪ ባደረጉበት በዚያው ቦታ ላይ ቆመው ባደረጉት ንግግር ለስታርመር መልካሙን ሁሉ ተመኝተው የወሰዷቸው የተሳሳቱ እርምጃዎችንም አምነው ተቀብለዋል። ቁጣችሁን ሰምቻለሁ፣ ቅር መሰኘታችሁን ተረድቻለሁ። እናም ላጣነው ውጤት ኃላፊነቱን እወስዳለሁ ያሉት ሱናክ ደከመኝ ሰለቸኝ ሳይሉ ሲሰሩ ለነበሩ የወግ አጥባቂው ፓርቲ ተፎካካሪዎችና የዘመቻ አስተባባሪዎች በእናንተ ጥረት የሚገባውን ውጤት ማምጣት ባለመቻላችን አዝናለው ሲሉ ይቅርታ ጠይቀዋል። በአብዛኛው ተጠቃሎ የገባው የምርጫ ውጤት እንደሚያሳየው ሌበር ፓርቲ ከ650 መቀመጫዎች 410ሩን ያሸነፈ ሲሆን ወግ አጥባቂው 118 መቀመጫ ብቻ ነው ያገኙት። እንዲህ አይነት አደራ ከትልቅ ኃላፊነት ጋር ይመጣል ሲሉ ለደጋፊዎቻቸው የተናገሩት አዲሱ ጠቅላይ ሚኒስትር ስታርመር ከዓመታት ተስፋ መቁረጥ በኋላ የሰዎችን አመኔታ ለመመለስ የምናደርገው ትግል ቀሪውን ዘመናችንን የሚወስን ነው ብለዋል። ስታርመር ያገኙት ድል ከተዳከመው ኢኮኖሚ፣ በተቋማት ላይ ከሚታየው የእምነት ማጣትና ከማህበራዊ ትስስር መላላት ጋር የተያያዙ ፈተናዎች ተደቅኖበታል። በመጨረሻም የእስራኤል ጦር አርብ ዕለት ዌስት ባንክ አካባቢ በምትገኘው ጄኒን ከተማ የአየር ድብደባን ያካተተ የጸረ ሽብር ዘመቻ ማካሄዱን አስታወቀ። የፍልስጤም ባለስልጣናት በበኩላቸው አምስት ሰዎች መገደላቸውን አስታውቀዋል። ጦሩ እንዳመለከተው የእስራኤል ወታደሮች አሸባሪዎች ራሳቸውን ከልለው በተደበቁበት ህንጻ ላይ ከበባ በማድረግ የተኩስ ልውውጥ ካደረጉ በኋላ በአካሄደው የአየር ጥቃት በአካባቢው የነበሩ በርካታ አሸባሪዎች ጉዳት ደርሶባቸዋል ብሏል። ታጣቂው ቡድኑ ጠንካራ ይዞታ ይዞ ይንቀሳቀስበት በነበረበት ጄኒን ግጭት የተቀሰቀሰው መንግስት በእስራኤል ቁጥጥር ስር በሚገኘው ዌስት ባንክ ለአዲስ ሰፋሪዎች ወደ አምስት ሺ ሶስት መቶ የሚጠጉ ቤቶችን ለመገንባት እቅድ አለው ሲል የእስራኤል ጸረ- ሰፈራ ክትትል ቡድን ካስታወቀ በኋላ ነው። ፒስ ናው የተሰኘው ቡድን ይፋ ያደረገው የቤቶች ግንባታ እቅድ ወግ አጥባቂው መንግስት እስራኤል በዌስት ባንክ ላይ ያላትን ቁጥጥር ለማጠናከርና ወደፊት የፍልስጤን መንግስት እንዳይፈጠር ለመከላከል የሚከተለው ስልት ነው። ፍልስጤማውያን ነጻ መንግስት ለመመስረት እንደ አውሮፓያን አቆጣጠር በ1967 ዓ ም በተካሄደው የመካከለኛው ምስራቅ ጦርነት የተያዙትን የዌስት ባንክ፣ የምስራቅ ኢየሩሳሌምንና ጋዛ አካባቢዎችን ይፈልጋሉ። እስራኤል በጋዛ የምታካሄደው ጦርነት ከጀመረ ወዲህ በዌስት ባንክ ያለው ግጭትም እየጨመረ ሄዷል። በጋዛ እየተካሄደ ባለው ጦርነትም እስካሁን ከ38 ሺህ ፍልስጤማውያን በላይ መገደላቸውን የጋዛ ጤና ሚኒስቴር አስታውቋል። ለሳምንታት ቆመው የነበሩ የተኩስ አቁም ንግግሮች እንደገና እየጀመሩ ሲሆን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት ውይይቱን ለመቀጠል ተደራዳሪዎችን እንደሚልክ ሐሙስ ዕለት አስታውቋል። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶች ወደ አስማማው ልመልሳችሁ። አድማጮቻችንና ተመልካቾቻችን ቀደም ሲል የዓለም ዜናዎች ወደ እናንተ ደረሱ። ለዜናዎቹ ስመኝሽን አመሰግናለሁ። እየተከታተላችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ እየተላለፈላችሁ የሚገኘውን የሰኞ ሰኔ 8 2016 ዓ ም የምሽቱ ዝግጅታችን ነው። በምሽቱ የወይብና ማህበራዊ ድረገጽ ፕሮዱሰራችን አበየሁ ገበያው ናት። የፕሮግራሙ ዋና አዘጋጅ ቆንጅታየናት። ፕሮግራሙ እየመራው ወደ እናንተ ጋር አብራችሁ የማመሻው ደግሞ አስማማየ ነኝ። አሁን ወደ ዕለቱ አብይ ዜና እንላለን። በኢትዮጵያ የትጥቅ ግጭቶች ለሰብአዊ መብቶች ጥሰት ዋና ምክንያቱ ነው ቀጥሏል ያለው የኢትዮጵያ ሰብአዊ መብቶች ኮሚሽን በህይወት የመኖር መብትን አሳሳቢ ማድረጉን ዛሬ አርባ ወጣው ዓመታዊ ሪፖርቱ አመላክቷል። ዋና ኮሚሽነሩ ዶክተር ዳንኤል በቀለ የትጥቅ ግጭቶቹ እያደረሱት ያሉት ዘርፈ ብዙ ስቃይ እጅግ እየጨመረ መሆኑን ገልጸው ብቸኛው መፍትሔ የሰላም ውይይት ነው ብለዋል። በዛሬው ዕለት የኮሚሽኑ ሪፖርት ለብዙሃን መገናኞች ያቀረቡት ዋና ኮሚሽነሩ ዳንኤል በቀለ የአምስት ዓመት ዓመታት የስራ ጊዜያቸውንም ማጠናቀቃቸውን አስታውቋል። ኬኔዲ አባተ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ሶስተኛውን የኢትዮጵያ ዓመታዊ የሰብአዊ መብቶች ሁኔታ ሪፖርት ዛሬ አርብ ሰኔ 28 ቀን 2016 ዓ ም ይፋ አድርጓል ከሰኔ ወር 2015 ዓ ም ጀምሮ እስከ ሰኔ ወር 2016 ዓ ም ያለውን የአንድ ዓመት ጊዜ የሚሸፍነው የኮሚሽኑ ባለ 132 ገጽ ሪፖርት በተለያዩ የሰብአዊ መብቶች ዘርፎች አሳሳቢ ያላቸውንና መሻሻል እንደታየባቸው የገለጻቸውን ጉዳዮች አካቷል። በኮሚሽኑ ዋና ኮሚሽነር ዳንኤል በቀለ ለብዙሃን መገናኛዎች የቀረበው ይሄው ሪፖርት በአሳሳቢነታቸው እንደቀጠሉ ከዘረዘራቸው የሰብአዊ መብቶች ጥሰቶች መካከል በሕይወት የመኖር መብት ዋናው ነው። በሪፖርት ዘመኑ አሳሳቢ ሆኖ ከቀጠሉ ጉዳዮች መካከል በቀዳሚነት የሚጠቀሰው በሕይወት የመኖር መብት ነው። በተለይም ከአማራ እና ኦሮሚያ ክልሎች በተጨማሪ በአፋር፣ በቤኒሻንጉል ጉሙዝ፣ በጋምቤላ፣ በማዕከላዊ ደቡብ ኢትዮጵያና በሶማሌ ክልሎች የትጥቅ ግጭት ሁነቶች የተመዘገቡ ሲሆን በትጥቅ ግጭት እና በግጭቶች አውድ ውስጥ በሚፈጠሩ የሰብአዊ መብቶች ጥሰቶች ሳቢያ በርካታ ሰዎች ለሞት ለአካል ጉዳት፣ ለመፈናቀል፣ ለንብረት መውደምና ለሌሎች ጉዳቶች ተዳርገዋል። የሲቪል ሰዎችን ግድያ ጨምሮ አብዛኛው የሰብአዊ መብቶች ጥሰቶች በግጭት አውድ ውስጥ የተፈጸሙ መሆናቸውን የተናገሩት ዋና ኮሚሽነሩ፣ ለዚሁም ተፋላሚ ኃይሎች ለሲቪሎች ሳይጠነቀቁ የሚወስዷቸው ወታደራዊ እርምጃዎች ብሎም በሲቪሎች ላይ ያነጣጠሩ ጥቃቶች ዋና ምክንያቶች እንደሆኑ አመልክተዋል። በሲቪል ሰዎች ላይ እየደረሰ ያለው ጥቃትና ጉዳት ከሁሉም ወገኖች እየመጣ ነው። በመንግስት ጸጥታ ኃይሎች የሚፈጸም ጉዳት አለ፣ በታጣቂ ቡድኖች የሚፈጸም ጉዳት አለ። ስለዚህ ሁለቱም በዚህ ጉዳይ ውስጥ በሰብአዊ መብት ጥሰት ላይ ተሳታፊዎች ናቸው። የሚበልጠው የማን ነው የሚለውን ለማመዛዘን የሚበቃን ያህል መረጃ የለንም። ምክንያቱም እነዚህ አካባቢዎች በምንፈልጋቸው መጠን ተደራሽ አይደሉም። የጸጥታ ሁኔታው በአካባቢው ላይ በምንፈልገው መጠን ተገኝተን ለማጣራትና ለማረጋገጥ ገና የሚያስችል ባለመሆኑ የተነሳ የዛ አይነት ድምዳሜ ላይ አልደረስንም። በሲቪሎች ላይ ለሚፈጸሙ ዘርፈ ብዙ ጥቃቶች መንግስትና አማጽያን አንዳቸው ሌላቸውን ተጠያቂ በማድረግ ሲወነጃጀሉ መቆየታቸው ይታወቃል። በግጭት አውድ ውስጥና ግጭት በሌለባቸው ሁኔታዎች ጭምር በተለይ በአማራና በኦሮሚያ ክልሎች የሚፈጸም ከሕግ ውጭ የሆነ የሲቪል ሰዎች ግድያ እንዲሁም ሲቪል ሰዎችን ኢላማ ያደረገ እገታ፣ ገንዘብ ማስከፈል እና ታጋቾችን መግደል አሳሳቢ ሆነው ከቀጠሉ የሰብአዊ መብቶች ጥሰቶች ውስጥ እንደሆኑም በሪፖርቱ ተመላክቷል። ለአስር ወራት ተግባራዊ ሆኖ የቆየው የአስቸኳይ ጊዜ አዋጅም በሰብአዊ መብቶች ሁኔታ ላይ ከፍተኛ ተጽዕኖ ካሳደሩ ክስተቶች መካከል እንደነበረ ዋና ኮሚሽነሩ አብራርተዋል። በአስቸኳይ ጊዜ አዋጁ አውድ ውስጥ በርካታ ሰዎች ያለ ኮማንድ ፖስቱ ትዕዛዝ መደበኛና መደበኛ ባልሆኑ ማቆያ ቦታዎች ውስጥ ለተራዘመ እስር ተዳርገዋል። በርካቶች ለቀናት ወይም ለሳምንታት ያሉበት ቦታ እንኳ ሳይገለጽ ወይም ሳይታወቅ በእስር ቆይተዋል። የአስቸኳይ ጊዜ አዋጁን ማብቃት ተከትሎ የተወሰኑ ሰዎች ከእስር ተለቀዋል። በተወሰኑት ሰዎች ላይ ደግሞ ክስ ቀርቧል። በብዙ ቦታዎች ከህጋዊ ስርዓት ውጭ የሚፈጸም የዘፈቀደ እስር በአብዛኛው መደበኛ ባልሆኑ ቦታዎች ይዞ ማቆየትና የአስገድዶ መሰወር ተግባርም በአሳሳቢነታቸው መቀጠላቸውን የገለጸው የኮሚሽኑ ሪፖርት ግጭቶች እያስከተሉ ያሉት ኢኮኖሚያዊና ማህበራዊ ችግሮችም መባባሳቸውን አመልክቷል። በአገሪቱ ያለውን የግጭት አዙሪትና መዘዙን ለማስቆም መፍትሄ ነው ያሉትን ዋና ኮሚሽነሩ ይገልጻሉ። በሀገሪቱ የተለያዩ ክፍሎች የሚካሄዱ የትጥቅ በየአካባቢው ነዋሪዎች ላይ እያደረሰ ያለው ዘርፈ ብዙ ስቃይ እጅግ እየጨመረ መምጣቱን በማገናዘብ ብቸኛው ዘላቂ መፍትሄ ሰላማዊ ውይይት ብቻ መሆኑን ሁሉም ወገኖች ተቀብለው በቁርጠኝነት የተገብሩት ዘንድ፣ እንዲሁም በሀገራዊ ምክክርና በሽግግር ፍትህ ሂደቱ ሁሉም ባለድርሻ አካላት በቅን መንፈስ ይሳተፉ ዘንድ አበክረን አደራ። لمعلات النور دعالله ደም አፋሳሹ የሰሜን ኢትዮጵያ ጦርነት በሰላም ስምምነት ከተጠናቀቀ በኋላ በኦሮሚያና በአማራ ክልሎች የቀጠሉ ግጭቶች መሰል መፍትሄ እንዲያገኙ የሚቀርቡ ጥሪዎችና ጥረቶች እስካሁን ፍሬ አላፈሩም። ለዚህም ተፋላሚ ኃይሎች እርስ በርስ ይወነጃጀላሉ። ኢሰመኮ በሪፖርት ዓመቱ የተመዘገቡ የሰብዓዊ መብቶች ሁኔታን ለማሻሻል ያስችላሉ ካላቸው ተግባራት መካከል የሽግግር ፍትህ ፖሊሲ መጽደቁን በዋናነት ጠቅሷል። ከታጠቁ ኃይሎች ጋር የተጀመሩ ሰላምን የማምጣት እንቅስቃሴዎችም አበረታች ናቸው ካለ በኋላ በዘላቂነት መቀጠል እንዳለባቸው አሳስቧል። የኮሚሽኑን ምክር ሀሳብ ተቀብሎ በመፈጸም ረገድ በማረሚያ ቤቶችና በተለያዩ የመንግስት ተቋማት የተስተዋሉ መሻሻሎች መኖራቸውንም ሪፖርቱ ጠቁሟል። ይሁንና አፈጻጸሙ ከቦታ ቦታ እንደሚለያይ የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ ገልጸዋል። በተለያዩ ክልሎች ላይ ግን የእኛን ምክር ሀሳብ ራሱ መሰረት አድርገው የክልል ካውንስሎች ወይም ምክር ቤቶች አስፈጻሚ አካሎችን ተጠያቂ ሲያደርጉም እያየንበት ክልሎች አሉ የእኛን መሰረት አድርገው ከሰብአዊ መብቶች ኮሚሽን ይሄን ተብሎ ነበር ምን ምን አደረጋችሁ ምን አደረሳችሁ ተብሎ በዚህ መልኩ ሁሉም ክልሎች ቢሰሩ እንዲሁም ደግሞ የፌዴራሉም የህዝብ ተወካዮች ምክር ቤትም በዚህ መልኩ ቢሰራ የተሻለ ለውጥ ይመጣል ብለን ተስፋ እናደርጋለን ይህ በእንዲህ እንዳለ የኢሰመኮ ዋና ኮሚሽነር ዳንኤል በቀለ ኮሚሽኑን ለመምራት የተሰየሙበትን የስራ ዘመን ማጠናቀቃቸውን ሪፖርቱን ባቀረቡበት ወቅት አስታውቀዋል። የህዝብ ተወካዮች ምክር ቤት አዲስ ዋና ኮሚሽነር እስኪሾም ድረስ በኢሰመኮ ማቋቋሚያ አዋጅ መሰረት ምክትላቸው ወይዘሮ ራኬብ መሰለ ኃላፊነቱን እንደሚረከቡም ገልጸዋል። አዋጁ የስራ ዘመናቸው ያበቃ ኃላፊዎች በድጋሚ ሊሾሙ እንደሚችሉ ይደነግሙ እንደሚችሉ ይደነግ የአሜሪካ ድምፅ ተከታዩም ብለዋል። እኔ መጀመሪያም ይህን ኃላፊነት ስረከብ አንድ ተርም አገልግዬ ተቋም ለመመስረት መሰረት ድንጋይ ጥለን ተቋም እንደምንም ገንብተን በአንድ ተርም አገልግሎቴን ለማጠናቀቅ ነው የጀመርኩት እንጂ ሁለት ተርም ለማገልገል አስቤ አልነበረም ይህን ኃላፊነት የተረከብኩት። እና የእኔ ዋና ኮሚሽነርነት አገልግሎት ያው ይህንን ዘመን ላይ ያበቃል፣ ከአምስት ዓመት አገልግሎት በኋላ ማለት ነው። መቀጠል የማያስፈልግበት አንዱ ምክንያትም ራሱ የተቋም ግንባታ ልምምድ እንደዚህ መሆን ስላለበት ነው። በአንድ ተቋም ውስጥ አንድ አመራር ላይ የነበረ ሰው በአንድ ተርም ማከናወን የሚገባውን አከናውኖ ደግሞ ለሚቀጥለው መሪ አስረክቦ ቢሄድ ጥሩ የተቋም ግንባታ ልምምድ ነው ብለን ስለምናምንም ጭምር ነው እና ጥሩ ነው የተጀመረው። በዚህ መሰረት መቀጠል አለብን ብለን ነው የምናስበው። ይህንን በተጀመረበት መንገድ ለማስቀጠል የሚያስፈልገው በሕጉ መሰረት መስራት ነው። ባለድርሻ አካላት በሙሉ ካገዙት፣ በተለይም ደግሞ ከቅርብ ጊዜ ወዲህ በጣም እየገጠመው ያለው የፋይናንስ እጥረት ላይ ድጋፍ ካገኘ የበለጠ ተጠናክሮ እንደሚቀጥል እምነት አለኝ። የህዝብ ተወካዮች ምክር ቤት አፈ ጉባኤ የታገሰ ጫፎም የአገልግሎት ጊዜያቸውን ያጠናቀቁትን ዋና ኮሚሽነር ዳንኤል በቀለን ዛሬ አሰናብተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በዶክተር ዳንኤል በቀለ ዋና ኮሚሽነርነት እየተመራ በዓለም አቀፉ የብሔራዊ ሰብአዊ መብቶች ተቋማት ጥምረት የፓሪስ መርሆችን ወይም የተአማኒነት መለኪያዎችን ለሚያሟሉ ብሔራዊ የሰብአዊ መብቶች ተቋማት የሚሰጠውን ኤስታተስ ወይም ደረጃ አንድ በ2014 ዓ ም ታሳስ ወር አግኝቷል። ዋና ኮሚሽነር ዳንኤል በቀለም በቅርቡ የአውሮፓ ህብረትን የሹማን ሽልማት እንዲሁም ለሰብአዊ መብቶች መከበር የህይወት ዘመን አስተዋጽኦ ላበረከቱ ግለሰቦች የሚሰጠውን የጀርመን አፍሪካ ሽልማት ማግኘታቸው ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የምሽቱን ዝግጅታችን ነው። ቀደም ሲል የሰብአዊ መብት ሪፖርትን የተመለከተውን የዕለቱን አብይ ርዕስ ተከታትለን ተመለስ። አሁን የትንታኔው መጽሔት ይቀጥላል። የትንታኔው መጽሔት የመጀመሪያ ቅንብራችን በምስራቅ ጉራጌ ዞን የደረሰውን ሁኔታ ይመለከታል። በምስራቅ ጉራጌ ዞን ቡይ ከተማ አስተዳደር አራት ሴት ህጻናት ከባድ ዝናብ ባስከተለው የውሃ ሙላት መወሰዳቸውን የከተማው አስተዳደር አስታወቀ። የከተማው ከንቲባ አቶ በለጠ ጫካ ገዳቱ በደራሽ ውሃው ከተወሰዱ አራት ሕፃናት እስካሁን የሁለቱ አስከሬን መገኘቱን ለአሜሪካ ድምፅ ተናግረዋል። በእጅጉ ማዘናቸውን የገለጹት የአንዲቱ ሟችን ሕፃን ወላጅ አባት አቶ ሙሉነ ሻንቆ ሌላዋ ልጃቸው እህቷ በደራሽ ዋ ስትነጠቅ በማየቷ በከፍተኛ ስነልቦናዊ ጫና ውስጥ እንደምትገኝ አመላክተዋል። ከጥቂት ቀናት በፊት የባተው የክረምቱ ወቅት ከመደበኛው በላይ ዝናብ የሚጥልበት መሆኑን የገለጸው የኢትዮጵያ ሜትሮሎጂ ኢንስቲትዩት ህብረተሰቡ የልጆቹን እንቅስቃሴ እንዲቆጣጠር አሳስቧል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡኢ ከተማ በሚገኘው የከለክንደ ወንዝ ሙላት ተወሰዱ ከተባሉም አራት የህፃናት ውስጥ የአንዲቱ አባት አቶ ሙሉነህ ሻንቆም በከፍተኛ ሐዘን ውስጥ መሆናቸውን ለአሜሪካ ድምፅ በስልክ ተናግሯል። እኔ ልጅ አንደኛው ተወስዳለች፣ አንደኛው ነው የተረፈች። ከሶስቱ ሁለቱ ጠርፎልኛል፣ አንደኛው ነች እንትን ያለች በቃ ያሉትን በአጠቃላይ የነበሩ እንደ መረጃ እንዳሰማሁት ከሆነ ስምንት ነው የሄዱት ተባለ። አሁን ስሪያቤትን አራቱ ጠርፈዋል፣ ሌሎቹ ሁለቱ የት እንደሆኑም አላወቁም። ብቻ በተቀሉ ያው ጓደኞች ናቸው። አራቱንም የሞቱት ከትናንት በስቲያ ረቡዕ ማለዳ አስራ ሁለት ሰዓት ለጸበል በሚል ወደ ከለክንደ ወንዝ በአንድ ላይ መወርዳቸው ከተነገረው ስምንት ህጻናት ውስጥ ሶስቱ የእርሳቸው ልጆች እንደነበሩና አንዷ በደራሽ ውሃ እንደተወሰደችባቸው አቶ ሙሉን አስረድተዋል። ቃል ኪዳን የተባለች ሌላኛው ልጃቸው ደግሞ ጎርፍ የወሰዳት ሳለ ቁጥቋጦ ላይ በመንጠልጠል መትረፏን አቶ ሙሉነ ገልጸው ይህቷ ግን በወንዝ ሙላት ስትበላ በማየቷ በከፍተኛ መደናገጥና የስነ ልቦና ጭንቀት ውስጥ እንደምትገኝ አመልክቷል። ቀና መጣብንኛ በድንቃቤ ና ባዘን ላይ አተው አይኖርም። የቦኡይ ከተማ አስተዳደር ከንቲባ አቶ በለጠ ጫካም ለጸበል ብለው ወደ ከለክንደው ወንዝ የወረዱ እድሜያቸው ከ14 እስከ 16 የሚሆኑ አራት ህጻናት በድራሽዋ መወሰዳቸውን ለአሜሪካ ድምፅ በስልክ አረጋግጧል። እድሜያቸው ከ14 እስከ 16 የሚጠጉ ህፃናት ናቸው። ወጣት ሴቶች እንግዲህ ለጸበል ለመጠመቅ በሚል ከከተማው ወደ አምስት ኪሎ ሜትር በሚል አካባቢ ላይ እንቅስቃሴ ያረጉ በጠዋት እዛው ሲመለሱ ያው ወንዝ ሞልቶ ስለነበረ እዛው እንደገቡ ነው መረጃው የደረሰንና ና ከነሱ ውስጥ ያው አንድ ሴት ልጅ ናት የቀረችው። በደራሽዋ የተወሰዱት አራቱ ህጻናት እስካሁን የሁለቱ አስክረን መገኘቱንና የቀሪዎችን ለማግኘትም ፍለጋው ተጠናክረው መቀጠሉን ከንቲባው አመልክቷል ከዛ ውስጥ ያው አራቱ ውሃው እንደተወሰዱ እና የመጨረሻ የቀረችው አለጅዳቴ መረጃ ምንጭ ሆና ከተማው መረጃ ሰጠችን እንግዲህ ከዛን ጊዜ ጀምሮ አራቱንም እስክሪን የማፈላለግ ስራ ያው እስካዘራ ድረስ እየተሰራ ነው ያለው በሂደቱም ሁለቱ ከብዙ ልፋት በኋላ አግኝተን ዛሬ ማስተካከል እንዲፈጽም ችለናል። ቀሪ ሁለቶቹ ደግሞ ቺ በማፈላለግ ሂደት ላይ እናያለን። ዝናብ ወቅት ስለነበረ ያው ዝናብ ሲዘም በወንዞች መሙላታቸው ግድ ነው። ድልድይ የለውም። አጋጣሚ ዛ ውስጥ ሲቀንስ ነው ሰው የሚሻገረው። ያው ሕጻንነትም ሆኖባቸው ነው መሰለኝ እሱን ለመሻገር ሲዳፈሩ አይነት ይመስላል የተፈጠረ ችግር ማለት ነው እና የኢትዮጵያ ሜትሮሎጂ ኢንስቲትዩት የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ምርመራ ዘርፍ ምክትል ዋና ዲሬክተር ዶክተር አሳምነው ተሾመም ከጥቂት ቀናት በፊት የባተው የክረምቱ ወቅት ኢትዮጵያም በአመቱ ውስጥ ካሏት ሶስት የዝናብ ወቅቶች ውስጥ ከመደበኛ በላይ ዝናብ የሚጥልበት እንደሆነም ተናግሯል። የተለያዩ የአየር ሁኔታ ክስተቶች አሉ። የምስራቅና የመካከለኛ ፓስፊክ ውቅያኖስ ከመደበኛ በታች መቀዝቀዝ ወይንም ላይና የሚባለው የአየር ሁኔታ ክስተት በክረምቱ ውስጥ ሊፈጠር እንደሚችልና ከግንዛቤ ተወስዷል ማለት ነው። ስለሆነም በዘንድሮ በክረምት ሁለት ሺ አስራ ስድስት አስራ ሰባት ዓመተ ምሕረት የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ማለትም የአፋር ክልል፣ የትግራይ ክልል፣ የአማራ ክልል፣ የቤንሻንጉል ጉሙዝ ክልል፣ ጋምቤላ፣ አብዛኛው የኦሮሚያ ክልል ዞኖች፣ የደቡብ ምዕራብ ኢትዮጵያ፣ የማዕከላዊ ኢትዮጵያ እና የምሳ የሀገራችን አካባቢዎች ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንደሚኖራቸው ትንበያ ተሰጥቷል ማለት ነው። በዚህ ባሳለፍ ነው የሰኔ ወር እንኳን አርባ አምስት በሚደርሱ የሀገራችን አካባቢዎች ላይ በሀያ አራት ሰዓት ውስጥ እጅግ ከባድ መጠን ያለው ዝናብ የተመዘገባቸው አካባቢዎች አሉ። በሀያ አራት ሰዓት እስከ ሰላሳ ሚሊሜትር እስከ መቶ ሚሊሜትር እጅግ ከባድ መጠን ያለው ዝናብ የተመዘገባቸው የሀገራችን አካባቢዎች አሉ ማለት ነው። ስለሆነም እነዚህ ከባድ መጠን ያለው ዝናብ በሚጠጋገሉበት ወቅት ለቅተታዊ ጎርፍ መፈጠር መንስኤ ሊሆን ይችላል ማለት ነው። በተለይ በሀገር አቀፍ ደረጃ በብልግኝም በክረምት ወቅት የሚኖረ የዝናብ መጠንና ስርጭት ተጽዕኖ የሚያደርስባቸው አካባቢዎች አሉ ማለት ነው። ይህንን ተከትሎም የተለያዩ ተፈጥሯዊ አደጋዎች በከተማም በገጠርም ያጋጠሙ መሆኑን ዋና ዲሬክተሩ ገልጸው ሊደረግ ስለሚገባው ጥንቃቄ አብራርተዋል። ስለሆነም ማህበረሰቡና የሚመለከታቸው አካላት ከወዲሁ አስፈላጊውን ዝግጅትና ጥንቃቄ ማድረግ ያስፈልጋል። በየዕለቱ ተፋርሶች የሚይዙትን የውሃ መጠን፣ የውሃ ከፍታ የቅርብ ክትትል በማድረግ ለማህበረሰቡ እንደዚሁ አስፈላጊውን ግንዛቤ እንዲኖረው ማድረግ ያስፈልጋል ማለት ነው። ሌላው እንደዚህ በከተሞች አካባቢ ቅጽበታዊ ጎርፍ ሊኖር የሚችለው በተለይም ከውሃ ማፋሰሻ ቱቦዎች እና ከቆሻሻ አወጋገር ሰዓት ጋር ተያይዞ ስለሆነ በተለይም በከተሞች አካባቢ ማህበረሰቡ በየአካባቢው በየሰፈሩ ያለው የውሃ ማፋሰሻ ቱቦች ከወዲሁ የማጥራት የመንከባከብ ስራዎችን በመስራት ሊደርስ የሚችለውን ተጽዕኖው መቀነስ ያስችላል ማለት ነው። በአጠቃላይ ግን የዘንዶ ክረምት የክረምት ርጥቃይ በሆኑ የሀገራችን አካባቢዎች ላይ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራቸዋል። ከክረምቱ ወቅት ጋር ተያይዞ የጎርፍ ሙላት የሚጠበቅ በመሆኑም የህብረተሰቡ የልጆችን እንቅስቃሴ እንዲቆጣጠርና ተገቢውን ጥንቃቄም እንዲያደርግ ከንቲባው አቶ በለጠ ጫካ አሳስበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም አድማጮቻችን ከአሜሪካ ድምጽ የሚተላለፍላችሁ የምሽቱ ዝግጅታችን የትንታኔው መጽሔት ጥንቅራችን እንደቀጠለ ነው። ቀጣዩ ዘገባችን ደግሞ የትግራይ ክልል አርሶ አደሮች ከፍተኛ የማዳበሪያ ጥረት ላይ መሆናቸውን ገልጸዋል የሚለውን የሚመለከት ይሆናል። በትግራይ ክልል በአፈር ማዳበሪያና በጸረ ተባይ ኬሚካል አቅርቦት ከፍተኛ ውስንነት እንደሚታይ ያመለከቱ አርሶ አደሮች ጦርነትና ድርቅ ካስከትሉባቸው ችግሮች በተጨማሪ በግባት ጥረቱ የመኸር ወቅት ምርታማነታቸው እንዳይጎዳ ስጋታቸውን ገልጸዋል። በክልሉ የአፈር ማዳበሪያ ስርጭቱ ከሚያስፈልገው በእጅጉ ያነሰ እንደሆነ የገለጸው ተቃዋሚው ሳልሳይ ወያኔ ፓርቲም አሳሳቢ ሲል የገለጸውን የማዳበሪያ እጥረት በአፋጣኝ ለመቅረፍ የረድኤት ድርጅቶች የበኩላቸውን እገዛ እንዲያደርጉ ባወጣው መግለጫ አስታውቋል። የክልሉ የግብርናና ተፈጥሮ ሀብት ቢሮ በበኩሉ እስካሁን ከ430 ኩንታል በላይ ማዳበሪያ ወደ ክልሉ መግባቱን አስታውቆ የአቅርቦት መጠኑም ሆነ ጊዜው ካለፉት ዓመታት የበለጠ መሻሻል የታየበት ነው ብሏል። ሙሉጌታ ጽባ በዚህ ጉዳይ ተጨማሪ አለው። በተያዘው የ2016ና 17 መኸር ወቅት በትግራይ ክልል እየታየ ካለው የአፈር ማዳበሪያና የጸረ ተባይ ኬሚካል እጥረትና የዋጋ መወደድ የተነሳ የሚያስፈልጋቸውን ያህል በጊዜ እያገኙ አለመሆናቸውን የተናገሩ አርሶ አደሮች መንግስታዊም ሆነው የረዴት ተቋማት የምርት ማሳደጊያ ግብዓቶች በአፋጣኝ እንዲያቀርቡላቸው ጠይቀዋል። ባለፈው ዓመት አንድ ጥማድ ማሳቸው ያለ ማዳበሪያ እንደዘሩበት ያስታወሱት የታህታይ ቆራሮ ወረዳ ነዋሪ ቄስ ንጉሰ ገብረ ዋህድ፣ ዘንድሮም ማዳበሪያ መግዛት የሚቻለው ገንዘብ ያለው ብቻ ነው ሲሉ የዋጋውን መወደድ አስረድተዋል። የዘንድሮው ክረምት የተሻለ ይመስላል። የዝናቡ አጀማመር ጥሩ በመሆኑ ተስፋ አለን። በማሳዬ ላይ በቆሎ ዘርቻለሁ። የተወሰነ ጤፍ ለመዝራትም እቅዳለኝ። የማዳበሪያ አቅርቦት ቢኖርም ዋጋው በኔ አቅም አይቻልም። የጸረ ተባይ ኬሚካልም መምጣት ይኖርበታል። በራያ ጨርጨር ወረዳ ሀዲስ ቅኝ ቀበሌ ነዋሪ የሆኑት ሌላው አርሶ አደር አቶ አዳነ አብርሃም አንድ ነጥብ አምስት ሄክታር የሚታረስ መሬት እንዳላቸው ጠቅሰው ባለፈው ዓመት የዘሩትን መጥፋቱን አስታውሰዋል። የዘንድሮ ክረምት የተሻለ እንደሆነ አቶ አዳነ ቢገልጹም እስካሁን ግን ለቀበሌያቸው የአፈር ማዳበሪያ አለመቅረቡን አመልክተዋል። ገበሬው ማሳውን አርሶ አለሳልሶ ለአዝርዕት አዘጋጅቷል። የዝናቡ አጀማመር ተስፋ ሰጪ ነው። ማዳበሪያ ግን እስካሁን አልቀረበልንም። እንዲገባልን ብንጠይቅም ምላሽ የሚሰጠን የለም። በመንግሥትም ይሁን በሌላ አካል ወቅቱ ሳያልፍ እንዲቀርብልን እንፈልጋለን። የፊታችን ሐምሌ ወር የመጀመሪያ ሳምንት ላይ ጤፍ እንደሚዘሩት የጠቆሙት አርሶ አደሩ ያለማዳበሪያ ለመዝራት ግን አስቸጋሪ መሆኑን አስረድተዋል። በትግራይ ክልል የሚንቀሳቀሰው ሳልሳይ ወያነ ትግራይ ፓርቲም ለክልሉ አርሶ አደሮች የቀረበው የአፈር ማዳበሪያ መጠን ከሚፈለገው በእጅጉ ያነሰና ዋጋውን በአርሶ አደሩ አቅም የማይቻል መሆኑን ጠቅሶ የረድኤት ተቋማት እጥረቱን ለማቃለል የሚያስችል አፋጣኝ ገዛ እንዲያደርጉ ባወጣው መግለጫ ጥሪ አቅርቧል። አርሶ አደሮቹ የእርሻ በሬዎቻቸውን ጨምሮ የግብርና መሳሪያዎቻቸውም በጦርነት ወቅት ተፈጽሞባቸዋል ባለው ዝርፊያና ውድመት ማጣታቸውን ፓርቲው አውስቶ ባለፈው ክረምት ያጋጠመው ድርቅም የአርሶ አደሮቹን ኑሮ ክፉኛ የጎዳው በመሆኑ ከተደራራቢ ችግራቸው ለማውጣት የሚደረግ ድጋፍ ለዘንድሮ የመኸር ወቅት ምርታማነት የሚደረገው እገዛ ወሳኝ መሆኑን በመግለጫው አሳስቧል። በጉዳዩ ላይ የአሜሪካ ድምፅ የጠየቃቸው የትግራይ ክልል የግብርናና ተፈጥሮ ሀብት ቢሮ ምክትል ኃላፊ አቶ አለም ብርሃን ሀሪፈዮ በሰጡት ምላሽ እስካሁን ከ4300 በላይ ኩንታል ማዳበሪያ ወደ ክልሉ መግባቱን አስታውቀዋል። የዘንድሮ የማዳበሪያ አቅርቦት በመጠኑም ይሁን በጊዜው በክልሉ በቅርብ ዓመታት ከነበረው ተሻለ መሆኑን አስረድተዋል። በተሻለ ደረጃ በጊዜም ከመምጣት አኳያ አምና ከነበርንበት ክራይሲስ በተሻለ መንገድ የቀረበበት ሁኔታ እንዳለ፣ ይህንን ከማድረግ አንጻርም ግብርና ሚኒስቴር እነዚህ ነገሮች ስላደረገልን ማመስገን እንፈልጋለን። ይሁን እንጂ ለክልሉ ያስፈልጋል ብለን የጠየቅነው መጠን መዳበሪያ ዘጠኝ መቶ ሺህ ኩንታል ነበረ። ፌዴራል ያጸደቀልን ወደ ሰባት መቶ ሺህ አካባቢ ነው። ከሰባት መቶ ሺህ እስካሁን የደረሰው ወደ አራት መቶ ሰላሳ ሺህ ብቻ ነው። በተለይ ደግሞ አርሶ አደሮ አሁንም ክረምቱ ከመግባቷ አንጻር ቤዚካሊ ይህን መዳበሪያ ቶሎ እንዲመጣልን እንጠይቃለን። ምክትል ኃላፊው የማዳበሪያ አቅርቦት መኖሩን ቢገልጹ የዋጋውን ውድነት በተመለከተ የተነሳው ቅሬታ የክልሉ አርሶ አደሮች ኢኮኖሚያዊ አቅም ባለፈው የሰሜን ኢትዮጵያው ጦርነት ሳቢያ በመዳከሙ የአቅርቦት ክፍተቱን በመውላት የእርዳታ ሰጪ ተቋማት እንዲያግዙም ጠይቀዋል። ማዳበሪያው በህገወጥ መንገድ የሚያዘዋውሩ ደላሎች በስርጭት ላይ እንቅፋት እየፈጠሩ እንዳለም ገልጸዋል። ማዳበሪያ ህጋው ባልሆነ መንገድ የሚያዘዋውሩ ሰዎች ከመኖራቸው አንጻር ለዚህ ተብሎ የወጣ አዋጅ አለ። ስለዚህ ይህን አዋጅ መሰረት አድርገን እኛም መምሪያ አውጥተናል። ብዙ ህጋዊ ያልሆነ ነጋዴዎች ቤዝ ከል በዚህ አዋጅ በዚህ መምሪያ ያወጣንም መምሪያ መሰረት አድርገን የያዝ ነው አለ። በተለይ ደግሞ ወደ ኤርትራ ከማሳገር አንጻር በራማ አካባቢ ወደ ዘጠና ኩንታል አካባቢ የያዝንበት ሁኔታ ወደ ሌሎች ክሎች እንደዚሁ የመንቀሳቀስ እና ይህንን ሲያደርጉ የቆዩ ነጋዴዎች ህጋዊ ያልሆኑ ነጋዴዎች የያዝንበት ሁኔታ ነው ያለው። በክልሉ ዘንድሮም የጸረ ተባይ ኬሚካልና የምርጥ ዘር አቅርቦትም በጣም አነስተኛ መሆኑ አቶ አለም ብርሃን ሀሪፈየው አክለው ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም አሁን ደግሞ ወደዚህ ወደ አሜሪካ እንመለስና የአሜሪካ የ2024 ምርጫ ወደ ተመለከተው ጥንቅር እናልፋለን። ባለፈው ሳምንት በተካሄደው ፕሬዚዳንታዊ የምርጫ ክርክር ወቅት ጥሩ አፈጻጸም እንዳልነበራቸውና ያበላሹት ነገር እንደነበረ ፕሬዚዳንት ጆ ባይደን ተናግረዋል። ሆኖም ግን በድጋሚ ለመመረጥ በያዙት ፉክክር እንደሚቀጥሉ ማስታውቀዋል። የቪዮስ ካስተርንስ በአሜሪካውያን ነጻነት ቀናቸውን ትላንት ባከበሩበት ወቅት ፕሬዚዳንታዊ የምርጫ ዘመቻዎች ምን እንደሚመስሉ እንደነበር ቃኝቷል። እንግዲ ወልዴ እንደሚከትሉ ያቀርበዋል። የአሜሪካ የነጻነት ቀን ፎርዝ ኦፍ ጁላይ የሚከበርበት ዕለት በተለምዶው ተፎካካሪ የሆኑ እጩዎች ሰንደቅ ዓላማ በሚያውለበልቡ ደጋፊዎች ታጅበው ሀገር ወዳድ የሆኑ መልእክቶችን እያሰሙ የምርጫ ዘመቻ የሚያካሄዱበት ቀን ነበር። ትላንት በተከበረው የነጻነት ቀን ግን ሁለቱም እጩዎች ለምርጫ ዘመቻ አልወጡም። ካለፈው ሳምንት ክርክር በኋላም ዘመቻ ሲያደርጉ አልተስተዋሉም። ዊስኮንሲን ከሚገኝ አንድ የሬዲዮ ጣቢያ ጋር ቃለ መጠይቅ ያደረጉት ባይደን በክርክሩ ወቅት ቢደነቃቀፉም በውድድሩ እንደሚቀጥሉ አስታውቀዋል። ጥሩ ምሽት አልነበረም። እንደ እውነቱ ከሆነ ያበላሸሁት ነገር አለ። ስህተት ሰርቻለሁ። ግን ከአባቴ የተማርኩት ነገር አለ፣ ተመተህ ስትወድቅ መልሰ መነሳት። ተቀናቃኛቸው ዶናልድ ትራምፕ የባይደንን የክርክር ደካማ አፈጻጸም ማጉላታቸውን ቀጥለዋል። የባይደን የምርጫ ዘመቻ ቡድን በበኩሉ የዲሞክራቲክ ፓርቲው አባልና አገረ ገዥ ከሆኑት ድጋፍ በማሰባሰብ ላይ ነው። ከአገረ ገዢዎቹ አንዱ የኒውዮርኩ ካቲ ሆኩል ይገኙበታል። ዛሬ እዚህ የተገኘሁት የሚወዳደሩት ለማሸነፍ መሆኑን ለመንገር ነው። ሁላችንም እንደምንደግፋቸው ቃል ገብተናል። ምክንያቱም ያለንበት ጊዜ በቀላል የሚታይ አይደለም። በኮንግረስ ያሉ የትረምፕ አጋሮች በዲሞክራቲክ ፓርቲ ውስጥ ያለውን መረበሽ በማጉላት ላይ ናቸው። አፈጉባኤው ማይክ ጃንሰን ትልቅ ችግር እንደገጠማቸው ያወቁ ይመስለኛል። የፖለቲካ ችግር ብቻ አይደለም ወይም የዲሞክራት ፓርቲው ችግር ብቻም አይደለም። እንደ ሀገር ችግር ገጥሞናል። አሁን ይበልጥ ከበድ ያለ ችግር የሆነብን በሁሉም መመዘኛ ካየነው ለሥራው ብቁ ያልሆነ ፕሬዝዳንት ነው ያለን ያለነው ደግሞ አደገኛ ወቅት ላይ ነው። ክርክሩን ተከትሎ በሲኤንኤን የተሰራው የህዝብ አስተያየት መለኪያ እንዳመለከተው 56 በመቶ የሚሆኑ ዲሞክራቶችና ወደ ዲሞክራቲክ ፓርቲው የሚያዘነብሉ ድምፅ ሰጪዎች ከፕሬዚደንት ባይደን ሌላ እጩ ቢመጣ የተሻለ የማሸነፍ ዕድል እንደሚኖራቸው ተናግረዋል። ሁሉም የምርጫ ዘመቻዎች በአንዳንድ ሁኔታዎች ውስጥ እንደሚያልፉ ያመለከቱት በቴክሳስ ዩኒቨርሲቲ የታሪክ ምሁር የሆኑት ጀረሚ ሱሪ በባይደን የጤና ሁኔታ ላይ ጥያቄዎች መነሳቱ እንደሚቀጥል ተናግረዋል። ሆኖም ምርጫውን ሊያሸንፉ ይችላሉ። እንደውም በፉክክሩ የሚዘልቁ ከሆነ በህዝብ ዘንድ ተመራጭ የሚሆኑት እርሳቸው ሊሆኑ ይችላሉ። የምርጫ ዘመቻ ቡድናቸው ባለፈው የተካሄደው ክርክር የፕሬዝዳንቱን ጤና አስመልክቶ በህዝብ ዘንድ ያለውን ጥያቄ ይመልሳል ብሎ ተስፋ አድርጎ ነበር። ይህ በህዝብ ዘንድ ያለ ጥያቄ አሁንም አለ። በምርጫው እስከዘለቁ ድረስም ጥያቄዎች መኖራቸው አይቀርም። የትራምፕ ዘመቻ ቡድን በያዝነው ሳምንት ህዝብን የሚያሳትፍ መድረክ እንደማይኖሩ አስታውቋል። ነገር ግን በዶናልድ ትራምፕ አማካይነት ተገኝተዋል ያለውን መነሳሳት እንደሚገፋበት፣ ለማሸነፍ የሚያስችለውን ገንዘብ ማሰባሰቡን እንደሚቀጥልና በምርጫው ታሪካዊ ሲል የገለጸውን ድል ለመቀዳጀት ዝግጅት ላይ መሆኑን አስታውቋል። ትላንት የተከበረውን የነጻነት ቀን ምክንያት በማድረግ ትሩዝ ሶሻል በተሰኘው ማህበራዊ መድረካቸው በቪዲዮ መልእክት ያስተላለፉት ትራምፕ አሜሪካ ትልቅ ታሪክ ያላት ሀገር እንደሆነች ተናግረዋል። መቼም ቢሆን አሜሪካውያን መሆናችንን አንረሳም። መጪው የእኛ ዘመን ነው። የአሜሪካ የነጻነት መንፈስ ምንጊዜም አይደበዘዝም፣ አይከሽፍም። እንዲያውም ሁሌም የበላይነቱን እንደያዘ ይኖራል። በመላ ሀገሪቱ ላላችሁ ሁሉ መልካም የነጻነት ቀን። የሪፐብሊካኑ ፓርቲ ጉባኤ በሚቀመጥበት በዚህ ወር በፉክክሩ አሁን ብዙም እየተሳካላቸው ባልሆነው ተቀናቃኛቸው ላይ ትራምፕ ለዘብ ያለው አቋም ቢይዙ ተጠቃሚ እንደሚሆኑ የቴክሳስ ዩኒቨርሲቲው የታሪክ ምሁር ይመክራሉ። ዶናልድ ትራምፕ ማድረግ ያለባቸው እንደሚመስለኝ ወኔያቸውን ብቻ ሳይሆን ምክንያታዊነታቸውንም ማሳየት ነው። በአንድ ዋሾና በአንድ አቅሙ በደከመ አዛውንት መካከል የሚደረግ ፉክክር ሳይሆን ምክንያታዊ በሆነ እጩና በአንድ ምናልባትም አቅሙ በደከመ አዛውንት መካከል የሚደረግ ፉክክር እንዲመስል ማድረግ ነው ያለባቸው። ከትላንቱ የነጻነት ቀን እስከ ህዳሩ የምርጫ ቀን ባይደንና ትራምፕ የተሻሉ አማራጭ መሆናቸውን ህዝቡን ለማሳመን 125 ቀናቶች አሏቸው። ስካት ስተርንስ ለላከው ዘገባ እንግዲህ ወሌነኝ ዋሽንግተን ዲሲ። ያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል ኤንኤስስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ቅንብራችን ነው። አድማጮቻችን፣ የመጀመሪያው ምዕራፍ ዝግጅታችን ተጠናቀቀ። አሁን ሁለተኛው ምዕራፍ ዝግጅቶቻችን ይቀር ወደ እናንተ ይደርሳሉ። የመጀመሪያው ቅንብራችን ደግሞ የማህበራዊ ትስስር ገጾችን ይመለከታል። በዓለም ላይ የተጠቃሚዎቻቸው ቁጥር እየጨመረ የመጣው የማህበራዊ ትስስር ገጽ ተጽዕኖዎች ከጊዜ ወደ ጊዜ እያየለ ስለመምጣቱ ይነገራል። ከሀያ ሚሊዮን በላይ የኢንተርኔት ተጠቃሚዎች እንደሚኖርባት በምትገመተው ኢትዮጵያ ማህበራዊ ብዙሀን መገናኛው ከጥቅም ይልቅ ጉዳቱ አመዝኗል ሲሉ የአሜሪካ ድምፅ ያናገራቸው ተጠቃሚዎችና የሃይማኖት አባቶች ተናግረዋል። ዝርዝሩ እንደሚከተለው ይቀርባል። ኑሮውን በቨርጂኒያ አሜሪካ ያደረገው የኢንፎርሜሽን ቴክኖሎጂ ባለሙያው ከባዱ ሙልቀን የዘወትር ተጠቃሚ ባይሆንም እንደ ቲክቶክና ዩቲዩብ ያሉ የማህበራዊ ትስስር ገጾች ላይ የሚለቀቁ ይዘቶችን እንደሚመለከት ይገልጻል። ከባዱ እንደታዘበው የቴክኖሎጂ መምጣት ጥቅሞች ቢኖሩትም እንደ ኢትዮጵያ ባሉ ሀገራት ግን ጉዳቱ አመዝኗል። ያልተረጋገጠ ወሬ በሐሰት ተዘጋጀው ወሬ በማስተላለፍ ለአንዳንዱ ጨዋታ እና ቀልል ይመስለው ይችላል ግን አልፎ ተልፎ ሰዎች ህይወትንም ሊያጠፋ ሰላም ሊነሳ የሚችል ጉዳትም ነገር ደግሞ አለው። ሊቀት ጎሃን ቀሲስታ ጋ የታደለ የወቅቱ የኢትዮጵያ የማን ተቋማት ጉባኤ ጠቅላይ ጸሐፊ ናቸው። ከዚህ በፊት በራሳቸው የገጠማቸውን ጉዳይ ዋቢ ያደረጉት ጠቅላይ ጸሐፊው ማህበራዊ ብዙሀን መገናኛውን ይኮንናሉ። በተለይ ቲክቶክ እና ዩቲዩብ ላይ ብዙ ነውሮች አሉ። በነገራችን ላይ ቪዲዮ ፈልገው ቆራርጠው ለሚፈልጉት አሰምሽን ይጠቀሟታል። ከዛ በኋላ እገሌ እኮ ዝምታውን ሰበረ ይሉሃል። እኔም የገጠመኝ ነገር አለ። ገብርኤል አስተምር ሁለታሁን ስለ ሁለት ስለ አካባቢ ስላሉ ነገቸውን ቀሲስ ዝምታቸውን ሰበሩ ይላል። ምን ዝም እንዳልኩት አላቅም። ምን እንደሰበርኩም አላወቁም። ያልሰረቀውም ዴባ ነው በማለት ነውር ፈልገው የሆነ ለማስጠላት የሚሰሩ ስራ ይሄ ደግሞ ከሃይማኖት አስተምሮ ያፈነገጠ ብቻ ሳይሆን ነገም በፈጣሪ የሚያስጠይቅ እንዲያደርገው ሰርተው የሚያሸማቅቁ ገንዘብ የሚደራደሩ አንዱን ከማይመለከተው ጋር ቪዲዮ እያገናኙ እየቆራረጡ የሚሰሩ እና ከዛም በገንዘብ የሚደራደሩ ብዙ አሉ። በየአመቱ የማህበራዊ ትስስር ገጾች ተጠቃሚዎችን ቁጥር ሪፖርት ይፋ የሚያደርገው ዊአር ሶሻል የተሰኘ ድረገጽ ባለፈው ሳምንት ባወጣው የ2024 ሪፖርቱ የተጠቃሚዎች ቁጥር ከ5 ቢሊዮን ማለፉን አስታውቋል። ይህም ከዓለም ህዝብ ከ60 በመቶ በላይ የሚሆነው የማህበራዊ ትስስር ገጽ አማራጭን ይጠቀማል እንደማለት ነው። በተጠቃሚዎች ብዛትም ፌስቡክ፣ ኢንስታግራም እና ቲክቶክ እንደ ቅደም ተከተላቸው ቀዳሚዎቹ እንደሆኑ ሪፖርቱ አስፍሯል። የማህበራዊ ትስስር ገጾች አሁናዊ ሚና ሀገርን ከማፍረስ ጋር አያይዘው የሚመለከቱት ሊቀትጉ ቀሲስ ታጋይ ሰባት የሃይማኖት ተቋማት በአባልነት የሚገኙበት ጉባኤውም ስለ አደጋው እንደመከረበት ይናገራሉ። የጥላቻ ትርክቶች፣ ንግግሮች፣ መሰዳድቦች፣ መበሻሸቆች፣ ፉክክሮች የሚታዩበት ባላግባብ የተያዙ የሶሻል ሚዲያ ገጾች ናቸው። ለዚህ ሁሉ እንደዳረጉን እንደ ጉባኤ በትክክል እናምናለን። አንደኛ ካስተምሯችን አንጻር ምንድን ነው ያተረፍነው? በዚህ ልክ የህብረተሰቦቻችንን የአማኝ ሀገር ነው ይባላል። ማለትም በአንድም በሌላም ዘጠና ስምንት ዘጠና ሰባት ፐርሰንቱ አማኝ ያለባት ሀገር ነች ኢትዮጵያ። አሁን በዚህ ልክ ነው ወይ አማኙ እያደረገ ያለው? ሚያምን፣ ፈጣሪውን የሚያከብር ለፈጣሪው የሚገዛ ህዝብ እንዲህ ያደርጋል ወይ ብለ በማጠብቅበት ሁኔታ የክተት አዋጅ የግደል አዋጅ የአጥፉ እንጠፋፋ አዋጅ የሚያውጁት በዩቲዩብ እና በሶሻል ሚዲያ ነው። ከዚህ አንጻር እንዴት ነው የሶሻል ሚዲያውን ለበጎ ነገር እንዴት እናውለው፣ ከጥላቻ እንዴት እንውጣ፣ ከብሽሽቅ እንዴት እንውጣ። በእንቅርት ላይ ጆሮ ደግፍ ኢትዮጵያ ባለባት በተለያዩ እርስ በርስ ጦርነቶች ውስጥ እንደገና ደግሞ እንደዚህ አይነት መበሻሸቆች እና ጥላቻ ንግግሮች ተጨምረው ኢትዮጵያን እንዴት ነው ወደ ሌላው ትውልድ ማሻገር ምንችለው፣ እንዴት ከዚህ አዙሪት ውስጥ መውጣት አንችልም? የሚሉ ጉዳዮችን ተደጋጋሚ እንደ ጉባኤያችን እያነሳን በተለይ ከሃይማኖት አባቶች እና ከሃይማኖት ተቋማት የሚጠበቀውን ስራ እኛ እንዴት ነው ንጹህ ነን ወይ የሚሉትን ለምን አባቶች አካባቢም እንደዚህ አይነት ችግሮች አንዳንድ ጊዜ በጣም ከጫፍ የወጣ ያፈነገጠ አካሄድ የሚታዩባቸው አባቶች አንዳንድ አባቶችም አሉ። ከወጣቱም ባልተናነሰ ማለት ነው። ኢትዮጵያን ጨምሮ በዓለም ላይ ደንበኞቹ የደሩላቸው የማህበራዊ ትስስር ገጾች አዎንታዊ ሚናም ሊዘነጋ አይገባም የሚሉት ደግሞ በዋቸሞ ዩኒቨርሲቲ የሥነ ሰብ ጥናት ወይም ሶሻል አንትሮፖሎጂ መምህር የሆኑት አቶ አንዷለም አሰፋ ናቸው። ብዙ ወጣቶች የስራ እድል ፈጥረውበታል። የገቢ ምንጭ አግኝተውበታል። ለህብረተሰቡ የመረጃ ተደራሽነትን የበለጠ አስፋፍቷል። ግለሰቦች መረጃ ትምህርታዊም ሌሎች መልካም ጥሩ የሚባሉ መረጃዎችን ለህብረተሰብ ማድረስ እንዲችሉ ምክንያት ሆነዋል። ሰዎች ወይንም ግለሰቦች በተለያየ ጊዜ ሲቸገሩ ወይንም የተለያየ ጉዳይ ሲገጥማቸው በነዚህ ማህበራዊ ሚዲያዎች ላይ የድጋፍ ማሰባሰቢያዎች ይደረጋሉ። ይሄ በጣም መልካም ነገር ነው። ለሀገርም የተለያዩ አይነት መሰባሰቦች፣ ማህበራዊ መረባረቦች ሲያስፈልጉ በነዚህ ሶሻል ሚዲያዎች ላይ በርካታ ስራ ይሰራል። እንደ አውሮፓውያን አቆጣጠር በሀያ ሀያ ሶስት የኢትዮጵያ ኢንተርኔት ሚሊየን ተጠቃሚ ቁጥር ከ20.8 ሚሊዮን ያላነሰ እንደነበረም የዌያር ሶሻል አጋር የሆነው ዳታ ሪፖርተር የተሰኘ ተቋም ያጠናቀረው መረጃ ያሳያል። በየዓመቱ ያለው እድገትም 16.7 በመቶ መሆኑንም ሪፖርቱ ገልጿል። ከዚህ ውስጥ 6.4 ሚሊዮን ወይም ከአጠቃላይ ህዝብ 5.1 በመቶ ያሉ የማኅበራዊ ትስስር ገጽ አማራጭ ተጠቃሚ እንደሆነ ይታመናል። አሁን ላይ ጉዳታቸው እያመዘነ መጥቷል በሚለው ሐሳብ የሚስማሙት አቶ አንዷ ዓለም። ይህም በአብዛኛው ከአጠቃቀም ችግር የሚነሳ ነው ይላሉም። በዚህም ምክንያት እየደረሱ ያሉ ማኅበራዊ መዛነፎችን በዝተዋል ሲሉ ይናገራሉ። እንደሚታወቀው የእኛ ሀገር ማህበረሰብ ጠንካራ ሃይማኖታዊና ባህላዊ እሴቶች ያሉት ማህበረሰብ ነው። አብዛኛው የዕለት ተዕለት ህይወታችንን በነዚህ ሃይማኖታዊና ባህላዊ እሴቶቻችን ከሚቀዱ ህግጋት የሚመራ ነው። ነገር ግን ወደ እነዚህ ወደ ሶሻል ሚዲያው ስንሄድ እነዚህ ህግጋቶች ወይም ማህበራዊም ሃይማኖታዊ ህግጋቶችን በሙሉ የጣሱ ኢንሲደንሶችን ነው የምናየው። ለምሳሌ የቤተሰብን ጉዳይ፣ የተዳርፊችን ጉዳይ፣ የፍቅር ህይወትን ጉዳይ ይሄ በጓደኛ፣ በቤተሰብ፣ በትዳር አጋር ዘንድ ብቻ ሊያዙ የሚገባቸውን መረጃዎች ወይንም እስከናካቴው ማንን ለማንም ማጋራት የማይገቡንን አደባባይ ላይ የማውጣት ነገሮች አሉ። የነዚህ ማህበረሰባዊ ጉዳታቸው እጅግ ከፍተኛ ነው። ቢኮስ እንደ ሀገርን ታንፅን ጠንካራ ማህበራዊ እሴት ይዘን የኖር ነው፣ በነዚህ ኢትዮጵያ ባላት እጅግ መልካምና ጥሩ በሚባል ሃይማኖታዊና ባህላዊ እሴቶች ነው። ይሄ ግን ወደ ሶሻል ሚዲያው ስንሄድ እጅግ ፋልሶ እናያለን ይሄም በባህላዊ ዳኝነት የሚፈቱ የቤተሰብ ችግሮችን በቤተሰብ ስብሰባዎች ላይ የሚፈቱ ማህበረሰባዊ ጉዳዮችን በሙሉ ትቶ ወደ ሌላኛው ወደ ምናባዊ ወደሆነ ሆነ አለም የመሄድ ነው ይሄ እንደ ሀገር አጠቃላይ ባህላዊ መፋለስን ወይንም የማህበረሰባዊ እሴት መፋለስን ያስከትላል በርካታ ማንያን ያላቸው የሃይማኖት ተቋማት በማህበራዊ ትስስር ገጽ አማራጮች አጠቃቅም ላይ የሚስተዋሉ ችግሮችን በአስተምህሮቻቸው እንደሚያቃኑ ይጠበቃል የሚሉት ሊቀትጓ አንቀጽ ይስታጋይታደል ጅምር ስራዎች ስለመኖራቸውም ይናገራሉ። ከማህበራዊ ግንኙነት አንጻር ትውልዱን ማህበራዊ ሚዲያን ለበጎ ነገር እንዴት ይጠቀም የሚሉ ጉዳዮችን ይዘው እየተሰሩ ያሉ አንዳንድ ጅምሮች አንዳንድ ቤተ እምነቶች ጋር አይቻል ነው። ያንም ግን በስፋት እና በጣም በእቅድ በተደገፈ መልኩ ሁሉም እንዲዳረስ ከማድረግ አኳያ የጋራ ውይይቶች ሊፈልጉ ይችላሉ። የዋችሙ ዩኒቨርሲቲ መምህሩ አቶ አንዷ ለማሰፋ በኢትዮጵያ ሕጻናትና አዳጊዎች ወደ ማህበራዊ ትስስር ገጽ አማራጮች እንዲመጡ የሚዳረግበት መንገድም የማህበረሰብ መዛባት እያስከትለ ነው ይላሉ። እነዚህ ሕጻናት በሚያደርጉት ድርጊት ወይንም የአዋቂ ጥያቄ ተጠይቀው በሚሰጡት ምላሽ ላይ አዋቂዎችን በማዝናናትና እዛ ላይ የሚገኝን ገንዘብ ታርጌት በማድረግ ከፍተኛ የሆነ የማህበረሰብ መዛባትን እያስከተለ ነው። ቢኮዝ ልጆች በባህላዊ ሴት፣ በቤተሰብ ቁጥጥር፣ በሃይማኖት፣ በትምህርት ቤት ነው ማደግ የሚገባቸው። አሁን ላይ የምናየው ግን ከፍተኛ የልጆች አስተዳደግ ላይ ኢትዮጵያ ውስጥ ትልቅ ማህበራዊ መዛባትም እያስከተለ እንደሆነ እመለከታለሁኝ። የኢንፎርሜሽን ቴክኖሎጂ ባለሙያ ደግሞ ተጠቃሚዎቹ የሚያዩአቸው ይዘቶችን በመለየትና ሀገራዊ ጉዳት የሚያስከትሉትን ይዘቶች በአለም አባረታታት ችግሩን መፍታት እንደሚቻል ያምናል። እንደዚህ አይነት መጥፎ ነገር የሚያስተላልፉ ሚዲያዎችን ተመልካች ቁጥራቸው እንዲቀንስ ለማድረግ አለመግባት፣ አለማየት ሼር ለማድረግ ለሌላ ሰው ያንን ብዙ ሰዎች በሚያደርጉበት ያንን በሚከተሉበት ጊዜ ስሩ ታይም ከጊዜ በኋላ እነዚህ አይነት ውሸትና መጥፎ ነገር የሚያስተላልፉ ሚዲያዎች ተመልካቻቸው እየቀነሰ እየከሰሩ ይመጣሉ። ያ በኮንሱመሩ ሳይድ ልናደርገው የምንችል ነው። ግን ያ ብቻ በቂ ነው ብዬ አላስብም። መንግስታት እና ሬጉላቶሪ ቦዲዎች የሚገባውን መመሪያና ክትትል ማድረግ ይኖርባቸዋል። የሶሻል አንትሮፖሎጂ መምህሩ አቶ አንዷለም አሰፋ በበኩላቸው እንደ መፍትሄ የሚጠቁሟቸው ምክረ ሀሳቦች እንደሚከተሉ ያስረዳሉ። ለልጆች በትምህርት ቤት ካስፈለገ ይህ ምንድን ነው ኢንክሉዚቭ ኤዱኬሽን በሚባለው መልኩ ስለ ማህበራዊ ሚዲያ አጠቃቀም ግንዛቤ እንዲኖራቸው ኃላፊነት በተሞላው መልኩ ወደፊት እንዲጠቀሙ ማካተት የሚያስፈልግበት ሁኔታ ያለን ይመስለኛል። ሌላኛው መፍትሄ ብዬ ማስበው ህጋዊ ስርዓቶችን ከእድሜ አንጻር፣ ከይዘት አንጻር፣ ከኮንተንት አንጻር እነዚህን የሚቆጣጠር አካል ልጆችም ለዚህ ተጋላጭ እንዳይሆኑ የሚጠብቁ ህጎችና ስርዓቶች ያስፈልጉናል። ከፍተኛ የሆነ ባህላዊ ሴትና አብሮ መኖርን እያፋለሰ ስለሆነ የዚህን ጉዳት ይሄ እያመጣ ያለውን መልካምም ይሁን አሉታዊ ጎኑን ሰፊ ጥናቶችን፣ ምርምሮችን አድርጎ ኤቪደንስ ቤዝድ የሆነ መፍትሄ ለማምጣት ሰፋ ያሉ ጥናቶች፣ ምርምሮች ያስፈልጋሉ። በዛም ላይ ተመስርቶ መረባረብ እና በርካታ ስርዓትን መፍትሄዎችን ማድረግ ያስፈልጋል ብዬ አስባለሁ። ይሄ ለነገ የሚባል ጉዳይ አይደለም። ዌያር ሶሻል የተሰኘው ድረገጽ ባወጣው የሀያ ሀያ አራት ሪፖርቱ በአዲሱ ዓመት የማህበራዊ ትስስር ገጽ አማራጮች አዲስ ተጠቃሚዎች ቁጥር በ56 በመቶ እድገት አሳይቷል። ከአጠቃላዩ 5 ቢሊዮን በላይ ተጠቃሚዎችም የሜታ ኩባንያ የሆኑት ፌስቡክና ኢንስታግራም በድምሩ ከ3.8 ቢሊዮን በላይ የሆነውን ተጠቃሚ ያስተናግዳሉ። የአሜሪካ ድምጽ አስማሟየ ነው፣ ዋሽንግተን ዲሲ። የምሽቱ የመጨረሻው ቅንብራችን ደግሞ የጋዜጠኞች አእምሮ ጤናን ይመለከታል። በዓለም ላይ የሚደርሱ የፖለቲካ ኢኮኖሚና የተፈጥሮ አደጋ ቀውሶች በሰዎች ላይ የሚያስከትሉት ስቃይ ጨምሮ የተለያዩ ውስብስብና አስቸጋሪ እርሰ ጉዳዮችን የተካተሉ ለህዝብ የሚያደርሱ ጋዜጠኞች ለከፍተኛ ጭንቀትና ድብርት የተጋለጹ መሆኑ ይገለጻል። ይህን በተመለከተ ስመኝሽ የቆየ ተከታዩን አዘጋጅታለች። እስራኤል በጋዛ በምታካሄደው መጠነ ሰፊ ጥቃት እየተባባሰ የሄደው ሰብአዊ ቀውስ፣ ከሁለት ዓመት በላይ ያስቆጠረው የዩክሬንና የሩሲያ ጦርነት ያስከተለው ውድመት፣ በዲሞክራቲክ ሪፐብሊክ ኮንጎና በሱዳን የቀጠለውን ጦርነት ጨምሮ በተለያዩ የአፍሪካ ሀገራት የሚካሄዱ ግጭቶች፣ አደጋዎች፣ መፈናቀሎችና ቀውሶች አብዛኛውን የዜና ሰዓት የሚሸፍኑ ዘገባዎች ናቸው። እነዚህ ቀውሶች በሰዎች ላይ የሚያስከትሉትን ስቃይ ጨምሮ የተለያዩ ውስብስብና አስቸጋሪ ርዕሰ ጉዳዮችን እየተከታተሉ ለሕዝብ የሚያደርሱት ደግሞ ጋዜጠኞች ናቸው። በዚህ ምክንያት ጋዜጠኞች ለከፍተኛ ጭንቀት ድብርት፣ የእንቅልፍና የአመጋገብ መዛባት እንዲሁም ድህር አደጋ ውጥረት ወይም ፒቲኤስዲ የተሰኘ የአይምሮ ጭንቀት በሽታ እንደሚጋለጡ ጥናቶች ያመለክታሉ። ካሳዬ ዳምጤ ላለፉት ስምንት ዓመታት በሰራችባቸው የተለያዩ ሚዲያዎች በኢትዮጵያ የሚካሄዱ ወቅታዊ ግጭቶችና የፖለቲካ አለመረጋጋቶች ያስከተሏቸውን ተጽዕኖዎች እየተከታተለች ስትዘግብ የሚፈጥርባትን ስሜት እንዲህ ትገልጻለች። ሁነቶቹ ሲፈጠሩ እንደ ሰው የሚሰማን ነገር አለ። ሰው ስንሆን ኤምፓቲ የሚሰማናል። የምናናገራቸው ሰዎች ያሉበት ሁኔታ፣ የነሱ ስቶሪ እኛም ላይ ተጽዕኖ ያሳድር እና ዜናውን እየሰራን እያለን ከሰራንም በኋላ በጣም ተጽዕኖ ያሳድሩብናል። ለአንዳንዶቹ ባልደረቦቻችን የአእምሮ ጤና እክልም ሲገጥማቸው እናያለን። ከሳይ በጥር ወር በአማራ ክልል ሰሜን ጎጃም ዞን መራዊ ከተማ በተፈጸመ ጥቃት ንጹሐን ዜጎች ሲገደሉ ከጥቃቱ የተረፉ ሰዎችንና የአይንማኞችን አነጋግራለች። በሰሜን ሸዋ ዞን የካቲት ወር ላይ በአንድ አይሱዙ የጭነት ተሽከርካሪ ላይ በተፈጸመ የድሮን ጥቃት በርካታ ሰዎች ሲገደሉም ተጎጂዎችንና የአካባቢውን ነዋሪዎች አነጋግራ ዘገባውን አጋርታለች። ዘገባዎቹን ለሕዝብ ለማድረስ የሰበሰበቻቸው መረጃዎች ታዲያ ከፍተኛ የአይምሮ መረበሽ አስከትሎባታል። በተለይ ዓይን እማኞቹ ዲስክራይብ የሚያደርጉት ሁነት በጣም ለመስማት የሚዘገንን ነበር። እንዴት እንደተገደሉ ሰዎቹ ዘመዶቻቸው እንዴት እንደተገደሉ በምን ሁኔታ በማን መንገዱ ላይ የነበረው ሁነት ምን ይመስላል፣ አስክሬናቸው እንዴት ነበር አስፓልት ዳር ተደራርቦ የተቀመጠው ደማቸው ፈሶ ወዴት ሄደ? የሚሉ በጣም ለመግለጽ የሚከብዱ ዘግናኝ የሆኑ ሁነቶችን ሲጠቅሱ ነበርና እነሱ በጣም ከባድ ተጽዕኖ ነው ያሳደረብኝ። ከዓይኔም መውጣት አልቻለም። ዲስክራይብ ያደረጉልኝ እውነት እና እሱን ተሸክሜ ሚዛናዊ ዘገባውን መስራት አለብኝ። በጣም ከባድ ነበር። በትግራይ ቴሌቪዥን ውስጥ የምትሰራው አብሪሃ ካህሳይም በጋዜጠኝነት ሙያ 15 ዓመታትን አስቆጥራለች። ለሁለት ዓመት በሰሜን ኢትዮጵያ በተካሄደው ጦርነት በትግራይ ክልል ውስጥ የደረሰውን ውድመት በምትዘግብበት ወቅት የደረሰባት የሥነ ልቦና ጉዳት ግን በቃላት ሊገለጽ የማይችል ነው ትላለች። ለምሳሌ አይደር አካባቢ ጦርነት ጊዜ ትምህርት ቤት ላይ የደረሰ ጊዜ የተመታ አንድ ትምህርት ቤት ውስጥ ነበርና። ህፃናቶቹ መጥተዋል ኦልሬዲ ህይወታቸው አልፈዋል እና ቀርጬ ኢንተርቪው በአካባቢ ያለው ሰው ቀርጬ ሲመለስ በጣም ነው ያመመኝ። ምክንያቱም እናት ነኝም ጋዜጠኛም ጽመነኝ እንደ እናትነቴ ተሰምሰኛል። በጦርነቱ ወቅቱ ላይ በጣም ብዙ ነገር አሳልፍ ያለው አጊዜም በጾታዊ ጥቃት የተጎዱ ሰዎች አይደር ይጀ ነበር እና በዛ ተመልሽ ፕሮግራሙ ሲሰራ ውስጥ ደግሞ ሌላ ቁስ ይፈጠረብኝ። ከዛ ቤት ሲሄድ አለመረጋጋት ነበር፣ በጣም ትረበሻለሽ። እንደ ባለሙያ ጋዜጠኞች በአለም ላይ ያለማቋረጥ የሚከሰቱ አሳዛኝና አሰቃቂ ሁነቶችን ወይም ታሪኮችን የሚዘግቡት ከሚዲያ ኢንዱስትሪው አቅም ማነስ ጋር ተያይዞ የሚፈጠሩ የስራ ጫናዎችን፣ የደሞዝ ማነስና እርግጠኛ ያልሆነ የወደፊት እጣ ፈንታ ተቋቁመው ነው። ለምሳሌ አብሪሃ ትግራይ ክልል ጦርነት ላይ በነበረበት ወቅት ደሞዝ አልነበራትም። ምንም ነገር ደሞዝ አልነበረም። ምንም አልነበረም። ሰብአዊ እርዳታም አልነበረም። ምንም ነገር አልነበረም በዛ ወቅትና ዝም ብለን ነው የምንሰራው። ያለ ደሞዝ ነው የምንሰራው። ለታክሲን የለሽም፣ በእግርሽ ነው የምትሄጂው። ድካማ አለ። ከዛ ሰርተሽ ስትመለሺ ቤትሽ ምንም ነገር የለም፣ ለልጆችሽ የምትሰጪያቸው ምንም ነገር የለም። ትራሽ ውለሽ ስትመለሽ ቤትሽ ጨላማ ነው። ስለዚህ ብዙ ነገር አሳልፍ ያለው። ጋዜጠኞች የሚዘግቧቸው ዜናዎች የሚያደርሱባቸው የስሜት ጫና በዘገባዎቻቸው ላይ እንዳይንጸባረቅ ጥንቃቄ ማድረግ የሙያው ስነ ምግባር ያስገድዳቸዋል። በመሆኑም ስሜታቸውን ከዘገባው ለማውጣትና ሚዛናዊ በሆነ መንገድ ለህዝብ ለማድረስ ከፍተኛ ጥንቃቄ እንደሚያደርጉ ይገልጻሉ። ለዚያም ሚዲያው ውስጥ በተዋረድ የሚያገለግሉ አዘጋጆችና የአርትኦት ባለሙያዎች ትልቅ ሚና ይኖራቸዋል። በሕክምናና ስፖርት ዙሪያ ጽሁፎችን በማጋራት የሚታወቀው የሕክምና ባለሙያና የአይምሮ ጤና ተሟጋች ዶክተር ብሩ ገነነ እንደሚለው ጋዜጠኞች በስራቸው ምክንያት በተደጋጋሚ የሚሰሟቸው መልካም ያልሆኑ ዜናዎች ከስራው ባህሪ ጋር ተዳምሮ የአይምሮ ጤናቸውን አደጋ ላይ ይጥለዋል። ጋዜጠኞች ከስራቸው ባህሪ አንጻር በተደጋጋሚ ዜናዎችን ይከታተላሉ። ትንሽ የሚረብሹ ምስሎችን ያሉ ይመለከታሉ እና እነዚህ ከፍተኛ የሆነ ጭንቀት ሊፈጥሩባቸው ይችላሉ፣ ድባት ውስጥ ሊከቷቸው ይችላሉ። ከዛ በተጨማሪ ደግሞ ሰዎች ታሪኮቻቸውን በሚነግሯቸው ጊዜ ራሱ ያንን እነሱ ወደ ራሳቸው ኢንተርናላይዝ አድርገው ወይም ወደ ውስጣቸው አምጥተው የሚደርስባቸው ሌላ ተጨማሪ ጫና ሊኖር ይችላል እና ሄደው ደግሞ በአካልም ሪፖርት የሚያደርጉ ከሆነ ለምሳሌ ከትራውማ ጋር የተያያዘው ደግሞ ሰቆቃ ጋር የተያያዙ የአይምሮ ችግሮች ሊደርስባቸው ይችላል። ለምሳሌ ፒቲኤስዲ የምንለው ድህረ አደጋ ተቆቃን የመሳሰሉ ጫናዎች ሊደርስባቸው የሚችልባቸው እድሎችም ሰፊ ነው እና በጣም ዜናን በተለይ ደግሞ የሚረብሹ ዜናዎችን በተደጋጋሚ እና ለረጅም ጊዜ መመልከት፣ እዛ ላይ አክቲቭ ሆኖ ኢንቮልቭድ መሆን ለተለያዩ ጫናዎች ሊያሳድር ይችላል። ዶክተር ብሩክ በጋዜጠኝነት ስራው ምክንያት በጭንቀትና በድባቴ የተጠቁ በርካታ ጋዜጠኞችን ያገኛል። በሚዘግቧቸው ዘገባዎች ምክንያት ስለ ማህበረሰቡና ስለ ዓለም ያላቸው አመለካከት ሲቀየርም አይቷል። በአይምሮ ጤናቸው ላይ የሚደርሰውን ጫና መቋቋም አቅቷቸው ስራቸውን የለቀቁ ወይም የቀየሩ በርካታ ጋዜጠኞችንም ያውቃል። እሱ እንደሚለው ጋዜጠኞች በየዕለቱ ከሚከታተሏቸው ከፍተኛ መጠን ያላቸው አሉታዊ መረጃዎች በተጨማሪ በሚያጋሯቸው መረጃዎች ምክንያት በማህበራዊ መገናኛና በሌሎች መንገዶች የሚደርሱባቸው ጥቃቶችም ለተጨማሪ የአይምሮ ጤና ችግር ያጋልጧቸዋል። ማህበራዊ ሚዲያ ላይ የሚሰሩ ጋዜጠኞችን አታክ በሚያደርጉበት ጊዜ በቀጥታ ነው እነሱን ተጽዕኖ የሚያሳድርባቸው። በተለያዩ መንገዶች ሊሰደቡ ይችላሉ፣ ስቶክ ሊደረጉ ይችላሉ፣ ወይም ደግሞ እያንዳንዱ እንቅስቃሴያቸውን በዲጂታሊ ሊከታተሉባቸው የሚችላቸው ሁኔታዎች ሊኖር ይችላሉ። ቤተሰቦቻቸው ላይ የሚደርስ ጫና ሊኖር ይችላል። የራሳቸውን ፐርሶናል ኢንፎርሜሽን ሊያጋሩባቸው ይችላሉ። ስለዚህ እነዚህ ሁሉ በጣም ከፍተኛ የሆነ ጭንቀት ውስጥ ባት ስ ግራ መጋባት ውስጥ፣ ራስን የማግለል ሁኔታ ውስጥ ሊቀጥቷቸው ይችላል እና እነዚህም ሌሎች የምናስተውላቸው ነገሮች ናቸው። ማህበራዊ ሚዲያ እንቅስቃሴዎቻቸውን በነዚህ አይነት ምክንያቶች የደደቡ ወይም ደግሞ ወደ ሌላ ማህበራዊ ሚዲያ ሙቪ ያደረጉ አካውንታቸውን የቀየሩ ሰዎች በርካታ ናቸው የማውቃቸው። በተለይ በማህበራዊ ትስስር ገጾች አማካኝነት ጋዜጠኞች ላይ የሚሰነዘሩ ጥቃቶች በማንነት ላይ ያነጣጠሩ መሆናቸውን የምትገልጸው ካሳይም የጫናውን ክብደት ታስረዳለች። ለራሴ ግብአት እንዲሆነኝ ለኤክስፐሪመንት በሚል በምሰራቸው ዘገባዎች ላይ ኮሜንቶቹን የተወሰነ ለማየት ሞክራለው፣ እና አሁን ባለው የኢትዮጵያ ፖለቲካ ውጥንቅጥ እንደተረዳሁት እውነት አንጻራዊ ነው፣ በጣም አንጻራዊ ነው። ማን የሰራው ይህን ዘገባ የሚለው ደግሞ ከዘገባው በላይ ትኩረት ይሰጠዋል። እኛ ሀገር በተለይ ዘገባውን የሰራው ሰው ማንነቱ ከታወቀ ለምሳሌ ስሙ፣ ብሔር፣ ማንነቱ፣ ሃይማኖቱ ከሆነ ጾታን ጨምሮ ዘገባውን ወይም ኮንተንቱን ይዞ ገንቢ ግብዓት ከመስጠት ይልቅ ማንነቶቹን አታኪ የማድረግ ነገር አለ። በጣም የሚከባብዱ ስሞች ይሰጣሉ፣ ይለጠፋሉ። ስምን የሚያጎድፉ የሚዘልፉ ነገሮችን የመለጠፍ ነገር በጣም ተለምዷል። ጋዜጠኞች በስራቸው ምክንያት በአእምሮ ጤናቸው ላይ የሚደርሰውን ችግር የበለጠ አዳጋች የሚያደርገው አብዛኞቹ የሚዲያ ተቋማት በግንዛቤ ጥረት ወይም በአቅም ውሱንነት ምክንያት ችግሩን አውቀው ድጋፍ አለማድረጋቸው መሆኑን ባለሙያዎቹ ይስማሙበታል። አድማቾቻችን የምሽቱ ዝግጅቶቻችን እነዚህ ነበሩ። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።